በአፋር ክልል አዋሽ ከተማ ባለፈው ሳምንት ቅዳሜ ወደ አዲስ አበባ እየተጓዘ በነበረ ሚኒባስ ታክሲ ላይ በተፈጸመ ጥቃት ሁለት ተሳፋሪዎች መገደላቸው ተገለጸ። የአሜሪካ ድምፅ ያነጋገራቸው የሶማሌ ክልል መንግስት ቃል አቀባይ ጥቃቱ ሟቾቹ ማንነት ላይ ተመስርቶ የተፈጸመ እንደሆነ ሲገልጹ፣ አንድ የአዋሽ ከተማ ነዋሪ የግድያው መነሻ የግል ጸብ ነው ይላሉ። አዲስ ቸኮል በዚህ ጉዳይ ተጨማሪ አለው። በአፋር ክልል አዋሽ ከተማ ባለፈው ሳምንት ቅዳሜ ሐምሌ 6 ቀን 2016 ዓ ም ከጅጅጋ ወደ አዲስ አበባ ይጓዝ በነበረ ሚኒባስ ታክሲ ላይ በአንድ ታጣቂ ተፈጸመ በተባለ ጥቃት የሁለት ሰዎች ሕይወት ማለፉን የአሜሪካ ድምፅ ያነጋገራቸው ተሳፋሪዎች ገልጸዋል። አቶ በድሪ ሙሳ ዩሱፍ የተባሉ ተሳፋሪ በመኪና አደጋ ጉዳት የደረሰበት ወዳጃቸውን ለተሻለ ሕክምና ከጅጅጋ ወደ አዲስ አበባ ይዘው በሚኒባስ ታክሲው እየተጓዙ እንደነበር ጠቅሰው አዋሽ ከተማ ላይ ሲደርሱ ድንገተኛ ጥቃቱን እንደተፈጸመባቸው አስረድተዋል። አሁን ነው ላይ በሃርቲሼክ ከተማ የመኪና አደጋ የደረሰበትን ወዳጃችንን ይዘን ለከፍተኛ ሕክምና ወደ አዲስ አበባ እየተጓዝን ነበር። አዋሽ ከተማ ስንደርስ ለምን እንደሆነ ባልገባን ሁኔታ በተተኮሰብን ጥይት ከመካከላችን ሁለት ሰዎች ሲገደሉ፣ ለሕክምና የወሰድነውን ታማሚ ደግሞ ከሚኒባስ ታክሲው አውርደው አስፋልት ላይ ጎትተውታል። እኔ በተኩሱ በተፈጠረው ግርግር መሃል ሮጭ ያመለጥኩና የከተማዋ ነዋሪ የሆነ ሰው ሶማሊኛ እንዳትናገር ብሎ አሳስቦኝ በቤቱ ደበቀኝ። የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድር ረሺድም ተሳፋሪዎቹ ሲጓዙባት የነበረችው ሚኒባስ ተሽከርካሪ ላይ ከአዋሽ ከተማ መግቢያ ጀምሮ ክትትል ሲደረግባት ቆይቶ ጥቃት መፈጸሙን ተናግረዋል። ከሁለት ቀን በፊት በአዋሽ ከተማ ሚኒባስ የያዙ አምስት የሶማሌ ተወላጅ እዛ ሲያልፉ ኬላ ታስሮባቸው ሱማሌ ምናምን ተብሎ ነው የተጮኸባቸው። ኋላም አካባቢ ኬላውን ጀመዱ ተፈቶ አለፉ። እዛ ከኬላ አንድ ልጅ ባጃጅ ይዞ ሲከታተላቸው ነበር። ከተማ ሲገቡ ማደያ እና ምግብ ቤት አካባቢ ለመጠቀም ዞር ብሎ ሲገቡ ጩኸት ከኋላ ይሰማሉ። ሰዎቹ ሱማሌ ምናምን ምናምን የተባለ ጩኸት ከኋላ ሲሰሙ ወዲያው ነው በአንድ ደቂቃ ውስጥ በባጃጅ የተከበቡት በብዙ ባጃጅ ማለት ነው። ማውጫጡ ያመልጡ ነበር ግን የሚወጡበት ያው ሰው ገጭቶ መሮጤ እንጂ ሌላ አማራጭ አልነበራቸውም። መጨረሻ በባጃጅ የተከበቡ ዋናው ነጋዴ የሞተው ነጋዴ አቁምና እኔ እናነጋግራቸው ብሎ መኪናውን ያስቆማል። ሊወርድ ስል አንድ ሰው ከህዝቡ ማልቶ ከዛ ፍቅሩ የሚናይሱ እንዲያልፉ ምክንያት በመሆን ማለት በጉዳዩ ላይ ከአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ከዞን ሶስት እና ከዋሽ ከተማ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና የዋሽ ከተማ ነዋሪው አቶ ቃሲ ማህመድ ድርጊቱ ሲፈጽም በቦታው ከነበሩ ሰዎች እንደሰሙት የግድያው መነሻ የግል ጠብ ነው ይላሉ። መሀል ከተማው ላይ እነዚህ የሶማሌ ክልል ማህበረሰብ የሆኑ እነሱ መኪና ይዘው ከዛ መኪናውን መሀል መንገድ ላይ ያቆምና ወርዶ ባለ ሱቁ ጋር ይሄድና ሱቅ ላይ ዋሪያ ውሃ እንጣብሎ ኃይል ቃል ይናገረዋል። ከዛም በኋላ ልጁም ደግሞ ከዚህ በፊት ከዚህ ከሶስት ቀን ከአራት ቀን በፊት በቤተሰቡ ላይ ሶስት ቤተሰቡ በዚህ በኢሳ እና በአፋር ኮምፕሌክት የሞቱበት ስለነበረ ቀጥታ ለምን እንደዚህ ይሆናል? ለምን ትቆጣለህ? ሁለተኛ ደግሞ እኔ ዋሪ አይደለሁም አፋር ነኝ ይለዋል። ዋሪያ ለምን ትለኛለህ ሲለው ብትሆንስ ምን ታመጣለህ ብሎ ይሄ ሶማሌው ልክ በዛው በመጣበት ፎርስ በቦክስ ይመታዋል። የዛን ሰዓት በቃ ልጁ ታጣቂም ነው ሮጦ ወጥ ገባና መሳሪያ አንስቶ ሲመጣ እሱ ሮጦ መኪና ውስጥ ሲገባ እሱንም አጠገቡም ያለው ሰው ላይ ተኮሰ። እንደሞቱ ነው ይህንን እንትን ያደረግኩት። የጸጥታ አካላት በስፍራው ከደረሱ በኋላም የድርጊቱን ፈጻሚ ለሕግ አስተላልፎ ላለመስጠት ሙከራ ተደርጎ እንደነበር አቶ ቃሴም ጠቁመው፣ ቆይቶ ግን ግለሰቡ በሕግ ቁጥጥር ስር መዋሉን ተናግረዋል። የሶማሌ ክልል ቃል አቀባዩ አቶ አብዱልቃድር ረሽድ በአፋርና ሶማሌ ክልል አርብቶ አደር ማህበረሰቦች መካከል እንደቀጠለ የገለጹት ግጭት የቅዳሜው ጥቃት መንስኤ እንደሆነ ያስረዳሉ። ጥታ ኃይሎች ያሉበት አካባቢ ነው። ስለዚህ ሆን ተብሎ በታርጌት ሶማሌ ማህበረሰብ ስሜት ለመምታት የተደረገ ነገር ነው። አመራሩ የሚያውቀው ጉዳይ ነው። ሰሞንም ግጭቶች ነበር። የሶማሌ አርብቶ አደር ማህበረሰብ ከአፋር ኃይሎች ጋር ግጭት ነበረ። በዛ መንስኤ ነው ይሄ አዋሽ ጋር ከዛ የተያያዘ ነው። ጠመንጃ ያለያዘ ሰላማዊ ሰው እንደውም ቁስለኛ ይዘው ወደ ሆስፒታል የሚሄድ ሰው በጥይት መግደል ያው ይሄ ግልጽ የሆነ ጉዳይ ነው። ያው ከዛ ጋር ነው እኛ ተያያዥነት እንዳለው ምንሰ ከሶማሌ ክልል የሚነሱ ሀገር አቋራጭ አውቶቡሶች አሁንም ወደ አዲስ አበባ የሚያደርጉት ጉዞ በፌዴራል የፀጥታ አካላት እገዛዝ አለመቋረጡን የገለጹት አቶ አብዱር ቃድር ሆኖም በአፋርና ሶማሌ ክልሎች ዳግም የተንቀሳቀሰውን ግጭት ተከትሎ በመኪና ወደ አዲስ አበባና አዳማ ከተሞች ለመጓዝ ስጋት የገባቸው የሶማሌ ክልል ነዋሪዎች መኖራቸውን አመልክተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ካለፈው ሰኔ ወር መግቢያ ጀምሮ በሁለቱ አርብቶ አደር ማህበረሰቦች ግጭት የተነሳ የንብረት ውድመት የመፈናቀልና የግድያ ሪፖርቶች እየደረሱት መሆኑን ሰሞኑን ባወጣው ሪፖርቱ ላይ አመልክቷል። የሁለቱ ማህበረሰቦች ግጭት ለመፍታት በተደጋጋሚ ተደርጓር ተደርጓል ከሚባሉ ጥረቶች በአንጻሩ እስካሁን ዘላቂ መፍትሄ ሊገኝ አልቻለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።